በመጀመሪያ አርዕስተ ዜናው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኬንያ ጉብኝታቸውን አጠናቀው ከአንድ ሰዓት ገደማ በፊት ኢትዮጵያ ገቡ። ኦባማ ወደ ኢትዮጵያ ጉዞ ከመጀመራቸው በፊት በናይሮቢ ስታዲየም በሺ ለሚቆጠሩ ኬንያውያን ንግግር አድርገዋል። ሶማሊያ፣ ሞቃዲሾ ውስጥ በሚገኝ አንድ ሆቴል መግቢያ ላይ ዛሬ በአሸባብ ቡድን በደረሰ የመኪና ቦምብ ጥቃት ቢያንስ ስድስት ሰዎች መገደላቸውን የመንግስት ባለስልጣን ገለጹ። እንዲሁ ሰሜን ምስራቅ ናይጄሪያ ውስጥ በተጣለ የአጥፍቶ ጠፊ ጥቃት ቢያንስ 14 ሰዎች ተገድለዋል። የመን ውስጥ ሳኡዲ አረቢያና ተጣማሪዎቿ በሺአት ታጣቂዎች ላይ ባካሄዱት የአየር ጥቃት ቢያንስ 140 ሰዎች ሲሞቱ ሌሎች 200 ቆሰሉ። አብዛኞቹ ሰላማዊ ሰዎች ነበሩ። የእስራኤል ፖሊስ ኢየሩሳሌም ወደሚገኘው የአልአክሳ መስጊድ ሰርቆ በመግባት ከፍልስጤማውያን ጋር ግጭት ከፈተ። ዜናው በዝርዝር የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የኬንያ ጉብኝታቸውን አጠናቀው ከአንድ ሰዓት ገደማ በፊት ኢትዮጵያ ገቡ። ፕሬዝደንቱ ቦሌ ዓለም አቀፍ አይሮፕላን ማረፊያ ሲደርሱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አቀባበል አድርገውላቸዋል። ኦባማ ወደ ኢትዮጵያ ጉዞ ከመጀመራቸው በፊት በናይሮቢ ስታዲየም በሺ ለሚቆጠሩ ኬንያውያን ንግግር አድርገዋል። ኦባማ ለኬንያ ሕዝብ ባደረጉት ንግግር በኬንያ ዲሞክራሲ ዘላቂነት እንዲኖረው የሁሉም ሰው ነጻነት መከበር አለበት ሲሉ አሳስበዋል። ከነዚህ መብቶች መካከል ህጻናትና እናቶችን እንደ ሁለተኛ ደረጃ መቁጠሩ እንዲቆም ይመለከታል። ከዚህ በተጨማሪም ኬንያ ሙስናን ከሀገሪቱ ማጥፋትና በተለያዩ ጎሳዎች መካከል ያሉ ጭቆናዎች መቆም እንዳለባቸው ኦባማ አሳስቧል። ከዚህም ሌላ ኦባማ የአፍሪቃ የወደፊት እጣ ፋንታ በራሷ በአፍሪቃውያን እጅ ስር ነው አፍሪቃ ለረዥም ጊዜ የውጭ አካል መጥቶ ለችግሮቿ በሙሉ ኃላፊነት የሚወስድ ስትጠብቅ ቆይታለች ሲሉ ፕሬዝደንቱ በኬንያ የመጨረሻ ጉብኝታቸው ቀን ተናግረዋል። ዛሬ ማምሻውን ኢትዮጵያ የገቡት ፕሬዝደንት ኦባማ ማክሰኞ ዕለት መቀመጫውን አዲስ አበባ ባደረገው የአፍሪቃ ህብረት ንግግር ያደርጋሉ ተብሎ ይጠበቃል። አንድ የዩናይትድ ስቴትስ ፕሬዝደንት በአፍሪቃ ህብረት ንግግር ሲያደርጉ ይህ የመጀመሪያው ይሆናል። ሶማሊያ ሞቃዲሾ ውስጥ በሚገኝ አንድ ሆቴል መግቢያ ላይ ዛሬ በደረሰ የመኪና ቦምብ ጥቃት ቢያንስ ስድስት ሰዎች መገደላቸውን የመንግስት ባለስልጣን ሙሐመድ ጃማ አስታወቁ። የአሸባብ ቡድን ኃላፊነት በወሰደበት በዚሁ ጥቃት ቢያንስ አስር ሰዎች መገደላቸው ተዘግቧል። ይህንኑ ቡድን ለመዋጋት ሶማሊያ የዘመተው የአፍሪካ ህብረት ጦር በጃዜራ ሆቴል ላይ የደረሰውን ጥቃት አረጋግጧል። በብዛት የመንግስት ሰራተኞችና ዓለም አቀፍ ሰራተኞች የሚያሰወትሩበት የጃዜራ ሆቴል ባለፉት ዓመታት በተደጋጋሚ በጥቃት ኢላማ ውስጥ ገብቶ እንደነበር ፖሊስ ለሮይተርስ ገልጿል። ሰሜን ምስራቅ ናይጄሪያ ውስጥ በተጣለ የአጥፍቶ ጠፊ ጥቃት ቢያንስ 14 ሰዎች ተገደሉ። እንደ የአይንማኞች ግልጻ 50 የሚሆኑ ሰዎች ደግሞ ተጎድተዋል። አንድ ነጋዴ እንደገለጹት አንድ የስነ ልቦና ችግር ያለባት ሴት በዳማቱሩ ገበያ ውስጥ ራሷን በቦምብ አገይታለች። የአካባቢው ነዋሪ የሴቲቱን የስነ ልቦና ችግር ያውቅ እንደነበርም ተገልጿል። ዳማቱሩ ባለፉት ሳምንታት ሶስት ጊዜ የአጥፍቶ ጠፊዎች የቦምብ ጥቃቶችን ያስተናገደች ሲሆን በረመዳን ጾም ማብቂያ በደረሰው ጥቃት ቢያንስ አስራ ሶስት ሰዎች ህይወታቸውን አጥተዋል። አድማጮች የምትከታተሉት ከዶች ቬል የሚተላለፈውን የዓለም ዜና ነው። የመን ውስጥ ሳውዲ አረቢያና ተጣማሪዎቿ ባካሄዱት የአየር ጥቃት ቢያንስ አንድ መቶ አርባ ሰዎች ተገደሉ ሌሎች ሁለት መቶ የሚሆኑ ደግሞ በቦምብ ድብደባ የወደብ ከተማ ይቷ ሞቻ ላይ ተጎድተዋል ሲሉ የነፍስ አድን ሰራተኞች ገለጹ። እንደ ሰራተኞቹ ገለጻ በስፍራው ከነበረ የኤሌክትሪክ ፋብሪካ በተጨማሪ የመኖሪያ ሰፈሮችም ተቃጥሏል። በዚህም የተነሳ ከሰለባዎቹ ይበልጡ ሰላማዊ ሰዎች ነበሩ ተብሏል። ሞቻ ከተማ ላይ የደረሰው ጥቃት የአየር ድብደባው መጋቢት መጨረሻ ከጀመረበት ጊዜ አንስቶ ከባዱ እንደሆነ ተገልጿል። አንዳንድ ታዛቢዎች የሳውዲ አረቢያ ጥምረት ቅዳሜ ዕለት የሰብአዊ እርዳታ ለማድረግ የአምስት ቀን የተኩስ አቁም የጠየቀው የተጣለውን አደጋ ትኩረት በሌላ ለመሳብ ነው በማለት ይተቻሉ። በሌላ በኩል የየመን የሺያት አማጽያን ከሁድ ሌሊት አንስቶ የተጠየቀውን የተኩስ አቁም እንደማይቀበሉ በትዊተር መልእክት ገልጸዋል። ዛሬ የእስራኤል ፖሊስ ኢየሩሳሌም ውስጥ የሚገኘው የአልአክሳ መስጊድ ሰርጎ በመግባት ከፍልስጤማውያን ጋር ግጭት ከፈተ። ፖሊስ ወደ መስጊዱ ዘልቆ የገባው ፍልስጤማውያን አደጋ ለመፈጸም የሚጠቀሙበትን የርችት መያዣና የቤንዚን ጄኒካን መስጊድ ውስጥ መሸሸጉን ሰልሎ በማወቅ መሆኑን አስታውቋል። እንደ ፖሊስ መግለጫ በርካታ ወታደሮች ወደ መስጊዱ የተወሰነ ሜትር በመግባት በሩን ዘግተዋል። ፖሊስ ፊታቸውን የሸሸጉ አማጽያን ያላቸው መስጊዱ ውስጥ ተሸሽገው በወረወሩት ድንጋዮችና ርችቶች በርካታ ፖሊሶች ተጎድተዋል ብሏል። እንደ አንድ የፈረንሳይ ዜና ምንጭ ኤኤፍፒ ዘጋቢ ከሆነ ደግሞ ፖሊሶች የማይገድል ፈንጂ በመወርወር ሶስት የፍልስጤም ድንጋይ ወርዋሪዎችን በቁጥጥር ስር አውሏል። የአልአክሳ መስጊድ ለሙስሊሞች ከመካና መዲና ቀጥሎ ሶስተኛው ዋነኛ ቦታ ነው። ጃፓን ውስጥ አምስት ሰዎችን ያሳፈረች አንድ ትንሽ አይሮፕላን አንድ የቶኪዮ መኖሪያ ሰፈር ላይ ተከስክሳ ቢያንስ የሶስት ሰዎች ህይወት ጠፋ። ሌሎች አምስት የሚሆኑ ሰዎች ደግሞ በአደጋው መጎዳታቸው ተገለጸ። አሳሂ የተባለው የጃፓን የቴሌቪዥን ጣቢያ እንደዘገበው አይሮፕላኗ ስት ስትወድቅ መኖሪያ ቤቶችና ሁለት መኪኖች በእሳት ጋይተዋል። እንደ መንገድና ትራንስፖርት ሚኒስቴር ከሆነ አውሮፕላኗ ከቹዋ አውሮፕላን ማረፊያ ለልምምድ እንደተነሳች ነው። ከማዕከላዊ ቶኪዮ 20 ኪሎ ሜትር ርቀት ላይ የምትገኘው የቾፋ የመኖሪያ ሰፈር ላይ ወዲያው የተከሰከሰችው። የአደጋው መንስኤ ገና እየተጣራ ነው። ይህ ዶቼ ቨለ ነው። አድማጮች አርእስተ ዜናው በድጋሚ ነው። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የኬንያ ጉብኝታቸውን አጠናቀው ከአንድ ሰዓት ገደማ በፊት ኢትዮጵያ ገቡ። ኦባማ ወደ ኢትዮጵያ ጉዞ ከመጀመራቸው በፊት በናይሮቢ ስታዲየም በሺ ለሚቆጠሩ ኬንያውያን ንግግር አድርገዋል። ሶማሊያ ሞቃዲሾ ውስጥ በሚገኝ አንድ ሆቴል መግቢያ ላይ ዛሬ በአሸባብ ቡድን በደረሰ የመኪና ቦምብ ጥቃት ቢያንስ ስድስት ሰዎች መገደላቸውን የመንግስት ባለስልጣን ገለጹ። እንዲሁ ሰሜን ምስራቅ ናይጄሪያ ውስጥ በተጣለ የአጥፍቶ ጠፊ ጥቃት ቢያንስ 14 ሰዎች ተገደሉ። የመን ውስጥ ሳዑዲ አረቢያና ተጣማሪዎቿ በሺዓት ታጣቂዎች ላይ ባካሄዱት የአየር ጥቃት ቢያንስ 140 ሰዎች ሲሞቱ፣ ሌሎች 200 ቆሰሉ። አብዛኞቹ ሰላማዊ ሰዎች ነበሩ። የእስራኤል ፖሊስ ኢየሩሳሌም ወደሚገኘው የአልአክሳ መስጊድ ሰርጎ በመግባት ከፍልስጤማውያን ጋር ግጭት ከፈተ። ዜናው አበቃ። بني بكل ملكة مشت